እስከ 2020 ዓ.ም ድረስ ምርጫ አልጠራም ሲሉ የቆዩት ወይዘሮ ቴሬዛ ሜይ ከትላንት በስቲያ ማክሰኞ ዕለት በመጪው የሰኔ ወር በብሪታንያ ብሔራዊ ምርጫ ለመጥራት መወሰናቸው ያልታሰበ ዱብዳ ነበር የሆነው ለብሪታንያ ሕዝብና እንዲሁም ለፖለቲካ ገምጋሚዎች። አንዳንድ የፖለቲካ ገምጋሚዎችና ታዛቢዎች ጠቅላይ ሚኒስትር ቴሬዛ ሜይ ይህን ያልተጠበቀ ምርጫ የጠሩት በአሁኑ ወቅት ከፍተኛ ድጋፍ ያላቸው ስለሆነና ሌሎች የተቀናቃኝ የፖለቲካ ድርጅቶች ድጋፍ የመነመነ መሆኑን በመረዳት ጠቅላይ ሚኒስትሯ እስከ 2020 ከቆዩ ያላቸው ድጋፍ ሊመነምን ስለሚችል እድሉን ለመጠቀም የወሰዱት እርምጃ እንደሆነ ነው የሚገልጹት። ጠቅላይ ሚኒስትር ቴሬዛ ሜይ ማክሰኞ ዕለት የወሰኑትን ውሳኔ በትላንትናው ዕለት የብሪታንያ ፓርላማ አባላት እንዲያጸድቁት ባቀረቡት ጥያቄ መሰረት ለአንድ ሰዓት ተኩል እሰጥ አገባ ክርክር በጠቅላይ ሚኒስትሯና በተቃዋሚ የፖለቲካ ድርጅቶች መካከል ከተጠናቀቀ በኋላ በተደረገው ምርጫ ከ600 የፓርላማ አባላት መካከል 522ቱ የድጋፍ ድምፅ ሲሰጡ፣ 13 የፓርላማ አባላት ሲቃወሙ፣ 115 ደግሞ ድምፅ ከመስጠት ተቆጥበዋል። ከእነዚህም መካከል አብዛኞቹ ድምፅ ከመስጠት የተቆጠቡት የስኮትላንድ የፓርላማ አባላት ናቸው። ጠቅላይ ሚኒስትር ቴሬዛ ሜይ ከሰባት ሳምንት በኋላ በብሪታንያ ብሔራዊ ምርጫ እንዲደረግ የወሰኑበትን አስፈላጊነትና ጠቀሜታውን እንዲህ በማለት ነበር የገለጹት። We are having the election in order to ensure that we strengthen our position for dealing with the European Union and the negotiations. One now, Mircea Yemenadar Gbet Mkniyat ka Europa Havrat la Mautat la Mnadar Gow Dredrib Tankara Aqwam Indi Noran la Madragno. Ba tach ammarim, gar Yeminoratin Grinyunet ba tatanakkaram arkulamad diradrib Tankara Maradi Asfaldgata al-Chilu na የከፍተኛው የፖለቲካ ተቀናቃኝ ድርጅት ማለትም የሌበር ፓርቲ መሪ ሚስተር ጀርሚ ኮርቢን ጠቅላይ ሚኒስትሯ የጠሩትን ወቅቱን ያልጠበቀውን ምርጫ ጥሪ ቢደግፉም ጠቅላይ ሚኒስትሯ ከእሳቸውና ከሌሎች የፖለቲካ ድርጅት መሪዎች ጋር በቴሌቪዥን ክርክር እንዲያደርጉ ጥሪ አቅርበዋል። ይሁንና ወይዘሮ ቴሬዛ ሜ ጥያቄውን ውድቅ አድርገውታል። ይህንንም አስመልክቶ የሌበሩ መሪ ሚስተር ጀርሚ ኮርቢን እንዲህ በማለት ነበር ወይዘሮ ቴሬዛ ሜን የወቀሱት ምርጫውን እደግፋለሁ። ነገር ግን ጠቅላይ ሚኒስትሯ ቃል የገቡት ምርጫ አይኖርም ብለው ነበር። ጠቅላይ ሚኒስትሯ ሊታመኑ አይችልም፣ ሊታመኑም አይገባም። ለዚህ ነው እኔም ሆንኩ ሌሎች የፖለቲካ መሪዎች ክርክር በቴሌቪዥን እንዲደረግ ጥሪ ያቀረብ ነው። ይሁንና ጠቅላይ ሚኒስትሯ ጥሪያችንን አልተቀበሉም በማለት ነበር ጀርሚ ኮርቢን ቅሬታቸውን ያሰሙት። የዛሬ ሰባት ሳምንት በብሪታንያ የሚካሄደውም ብሔራዊ ምርጫ ዘመቻ በዛሬ ዕለት በይፋ ተጀምሯል። ጠቅላይ ሚኒስትር ቴሬዛ ሜይ በዚህ የምርጫ ዘመቻ ብሪታንያ ከአውሮፓ ህብረት ለመውጣት የወሰደችውን እርምጃ ለማጠናከርና ብሪታንያ ወደፊት ከአውሮፓ ህብረትና ከሌሎች አገራት ጋር የሚኖራትን ግንኙነት በተጠናከረ መልኩ ለመደራደር ጠንካራ አመራር ያስፈልጋታል በማለት ነው ዘመቻቸውን የጀመሩት። ይሁንና ሌሎች የተቃዋሚ የፖለቲካ ድርጅቶች ግን ወይዘሮ ቴሬሳ ሜይ እንደገና ከተመረጡ ከብሪታንያ ከአውሮፓ ህብረት መውጣቷ ብቻ ሳይሆን በትምህርት በጤና እንዲሁም በምጣኔ ሀብት በብሪታንያ ህዝብ ላይ ሊያደርስ የሚችለውን ጉዳት ግንባር ቀደም በማድረግ የምርጫ ዘመቻቸውን የጀመሩት። ድል ነሳው ጌታነክ ለዶቸ ቬለ ሬዲዮ ለንደን።